በመንግስት በጀት የሚንቀሳቀስ ማለት መንግስት የሚወደው ማለት አይደለም። የዋይት ሀውስ ሪፖርተራችን ፓትሲ ዊዳስኳራ ቪኦኤ ዌብሳይት ላይ ላወጣችው ዘገባ የሰጠችው ርዕስ ነው። ፕሬዚዳንት ትራምፕም በአሜሪካ ድምፅ ላይ በቅርቡ ያነሱት ቅሬታና ያሰሙት ትችትም የዚህ ማሳያ ነው ብላለች። የቪኦኤን ምንነትና ታሪክ በዓመታት ውስጥ የተጓዘበትን ጎዳናና የሚመራበትን ሕግ ሌሎችንም ጭብጦች አንስታ ያወጣችውን ጽሑፍ ሰለሞን አባተ ለአማርኛ አድማጮች እንደሚከተለው አዘጋጅቶታል። ዩናይትድ ስቴትስ ውስጥ ሶስት ሺህ ዜጎቿን የነጠቀ የሽብር ጥቃት ከተፈጸመ ገና አስር ቀኑ ነው። መስከረም 1994 ዓ.ም በዚህ ዘገባ ውስጥ ቀኖች ተለይተው እስካልተገለጸ የተጠቀሱት በኢትዮጵያ የዘመን አቆጣጠር ነው። የኦሳማ ቢንላደን የቅርብ ወዳጅና አጋር የነበረው አፍጋኒስታን ውስጥም ከለላ የሰጠው የታሊባን መሪ ሙላ ኦማር ለአሜሪካ ድምፅ የፓሽቶ ቋንቋ አገልግሎት ይደውልና ልዩ ቃለ ምልልስ ሊሰጥ እንደሚችል ግብዣ ያቀርባል። እንዲህ አይነቱን ለአንድ የዜና ተቋም እጅግ የሚያጓጓ ግብዣና አጋጣሚ ለመግፋት ምንኛ ከባድ ነው። ለማንኛውም በኋላ እምብዛ ማስደሳች ያልነበረ ውሳኔ ላይ ለመድረስ ለተገደደ የዜና ኃላፊ አጋጣሚውና የዜናው አጓጉነት ያኔ ሊንቁት፣ ጣል ሊያረጉት፣ ሊገፉት የሚቻል ከቶ አልነበረም። የቪኦኤ ተጠባባቂ ዳይሬክተር የነበሩት ሚርና ዊትወርስ ታዲያ ይህንን የመስከረም ዘጠና አራቱ የሽብር ጥቃት ጠንሳሽና ቀያሽ ለነበረ ሰው አፍጋኒስታን ውስጥ ከለላ የሰጠ የታሊባን መሪ በስልክ እንዲያነጋግሩ ሁለት ጋዜጠኞችን ይመድባሉ። ወዲያው ታዲያ ቪኦኤ ያንን ታሪክ ለአየር ለማብቃት እየተዘጋጀ የመሆኑ ወሬ የቡሽ አስተዳደር ባለሥልጣናት ጆሮ ይደርሳል። እናም ወዲያው የዊትዎርስ ስልክ ያቃጭላል። ሄሎ። በሌላኛው ጫፍ ያለው ድምፅ የኦማርን ቃለ ምልልስ አየር ላይ ካዋላችሁ ጥሩ አይሆንም፣ በፖለቲካ ራስን የማጥፋት ያህል ይሆናል። ያኔ የውጭ ጉዳይ መስሪያ ቤቱ ቃል አቀባይ የነበሩት ሪቻርድ ባውቸር በቅርቡ ከቪኦኤ ሪፖርተር ጋር ለቃለ ምልልስ የተቀመጡ ጊዜ ያ አጋጣሚ ተነሳላቸው። የቡሽ አስተዳደር የኤጀንሲውን ወገናዊነት የሌለው ዜና የማውጣት መብት ያከብር ነበረ። ይሁን እንጂ ቪኦኤ ጠላትን የሚያጽናና ምቾት የሚሰጥ የሚሉትን አንዳችም ነገር እንዲያደርግ ግን አይፈልጉም ነበር። ቪኦኤ በ47 የዓለም ቋንቋዎች በሳምንት ከ280 ሚሊዮን ለሚልቅ አድማጭ ተመልካችና አንባቢ አገልግሎት የሚሰጥ በዩናይትድ ስቴትስ መንግሥት በጀት የሚንቀሳቀስ የብዝሃ ሚዲያ የዜና ተቋም ነው። ካፕታሙ የቪኦኤ ታሪክ ወደ ሁለተኛው የዓለም ጦርነት የሚመዘዝ ዳራ ያለው ነው። በሕግ አውጪው የተወካዮች ምክር ቤትም የወጣለት የአሰራርና የመመሪያ ሕግ ዜናዎችን ያለ ወገናዊነትና በምልአት እንዲያወጣ ያዛል። ይሁን እንጂ በዋይት ሀውስና በቪኦኤ መካከል ያለው ውጥረት ለአስሮች ዓመታት ሰፍኖ ቆይቷል። እንዲህ አይነት ልዩ የሆነ አንዳንዴም የሚጎረብጥና የሚጋፋ ከፊል ነጻነት እጅግ ግዙፍ በሆነው የፌዴራል መንግስቱ ሆድቃ ውስጥ የመኖሩ ጉዳይ እምብዛን ምቾት የሚሰጠው አልሆነም ለመንግስቱ። ባለፈው ሳምንት ታዲያ ፕሬዚደንት ዶናልድ ትራምፕ በቪኦኤ የተደላደለ ምቾት የማይሰማቸውን ከእርሳቸው የቀደሙ አቻዎቻቸውን ሰልፍ በአደባባይ ተቀላቅለዋል። ከሌሎቹ የሚለያቸው ግን ቅሬታና ቁጣቸውን የገለጹት እጅግ በተለየ ሁኔታ በበረታ እልህና በሚሰቀጥ ድምጸት ነበር። ከአሜሪካ ድምፅ የሚወጣውን ከሰማችሁ እኮ እጅግ ቀፋፊ ነው። የሚናገሯቸው ነገሮች ለሀገራችን አስጠሊታ ናቸው። ፕሬዚደንቱ በቤተ መንግስቱ ግቢ ሮዝ ጋርደን የጽጌረዳ መስክ እንደማለት ነው ውስጥ ሚያዝያ 7 2017 ዓ በኮሮና ቫይረስ ስርጭት ላይ ዕለታዊ መግለጫ ሲሰጡ ነበር ይህንን ያሉት። የትራምፕ ቅሬታ ሁለት ገጽ ያለው ነው። አንደኛው በኮሮና ቫይረስ መተላለፍና ቻይና ውስጥ በኮቪድ-19 ምክንያት ሞተ በሚባለው ሰው ቁጥር ላይ የሀገሪቱ መንግሥት የሚያወጣቸውን አጠራጣሪ የሆኑ ወይም እምብዛም የማይታመኑ መረጃዎች እንዳሉ አሰራጭተዋል የሚል ነው። በነገራችን ላይ ይህ ክስ ትክክል እንዳልሆነ አግባብም እንዳልሆነ በመግለጽ ቪኦኤ በብርቱ አስተባብሏል። ሁለተኛው ፕሬዚደንቱ የቪኦኤ እናት ተቋም የሆነውን የዩናይትድ ስቴትስ የዓለም አቀፍ ሚዲያ ኤጀንሲ እንዲመራ ያጩትን ሰው ሹመት ማጸደቅ አለመቻላቸው ያሳደረባቸው ቁጣ ነው። የሕግ መወሰኛ ምክር ቤቱ ዴሞክራቶች የደቀኗቸው እንቅፋቶች ናቸው ለሹመቱ ከሁለት ዓመት በላይ መጓተትና መዘግየት ምክንያት የሆኑት በፕሬዚደንቱ እምነት። እናም ፕሬዚደንቱ እስካሁን በማንም ተደርጎ የማይታወቅ ሸንጎውን የመበተን ወይም ቢያንስ በእረፍት የመዝጋት ሐሳብ እንዲያንጸባርቁ የገፋቸው አንዱም ይህ የቪኦኤን አመራር የመቀየር ዕቅዳቸው መስተጓጐልም ነው። ለነገሩ የራሳቸውንና የደጋፊዎቻቸውን እሴቶች የሚያንጸባርቅ በመንግስት የሚተዳደር የመገናኛ ብዙሃን ተቋም እንደሚያጥራቸው ትራምፕ ቀደም ሲልም ቢሆን ተናግረው ነበር። ባለፈው ኅዳር አንስተውት በነበረ ሐሳብ ፍትሐዊነት የሌለውና ሐሰተኛ አንፌር ኤንፌክ የሚሉትን ሲኤንኤን የሚባለውን ተቋም የሚገዳደር እና የሀገራቸውን ታላቅነት ለዓለሙ የሚናገር ዓለም አቀፍ የዜና አውታር ዩናይትድ ስቴትስ መፍጠር እንዳለባት ሐሳብ አቅርበው ነበር። የሙላ ኦማሩና ሌሎችም ምሳሌዎች እንደሚያሳዩት የቪኦኤን የዜና ሽፋን ለመተቸትና ለመንቀፍ ትራምፕ የመጀመሪያ ፕሬዝደንት አይደሉም። ምክንያቱ እንዲህ ነው። ምንም እንኳ ይህ የሚዲያ ተቋም የሚመራው በደንቡ ከዋይት ሀውስ በሚመደቡለት የፖለቲካ ሹማምንት ቢሆንም ከሰፊ ልምድ ጋር የሚሰሩ ጋዜጠኞቹ ግን ያልተዛባና ወገናዊ ያልሆነ ስራ እንዲፈጽሙ ሕግ ያዛል። የመንግስት ዜና አሰራጭ ያዘጋገው ጉደት ፕሬዝደንቱ የቴሌቪዥን ካሜራዎች ፊት ቆሞ ባሰሙት ወቀሳና ቀደም ሲልም ባለፈው ወር ሚያዝያ መጨረሻ አካባቢ በአንድ የዋይት ሀውስ የውስጥ የዜና መጽሔት በኮሮና ቫይረስ ወረርሽኝ ወቅት ቪኦኤ የቻይናን ፕሮፓጋንዳ ያስተጋባል ተብሎ በቀረበው ክስ ላይ ማብራሪያ እንዲሰጡ ዋይት ሀውስም የውጭ ጉዳይ መስሪያ ቤቱም የቀረበላቸውን ጥያቄ አልተቀበሉም። የአሜሪካ ድምፅ ዳይሬክተር አማንዳ ቤኔት ግን ክሱን ውድቅ አድርገዋል። ቪኦኤ የሚጥረው ወገናዊ ያልሆነና በጭብጥ ላይ የተመሰረተ ዘገባ ለማቅረብ ነው። የማንንም መልእክት አጉልቶ አያስተጋባም። ለፕሬስ ነጻነት የሚሟገተው ሪፖርተርስ ኮሚቴ የሚባለው ድርጅት ባወጣው ግምገማ በመሠረቱ እኮ ቪኦኤ የቻይናን የተዛባ መረጃ ስርጭት ወደ ሀያ ያህል ጊዜ አጋልጧል ብሏል። ለነገሩ እንዲህ አይነቱ ወደ ግራ ወደ ቀኝ የማይባል ያዘጋገብ ስርዓት የቪኦኤ መርህ ያልነበረበት ጊዜም ነበር። በ1934 ዓ ም ሲመሠረት የናዚ ፕሮፓጋንዳን በተጨባጭ እውነታ ላይ በተመሠረቱ ዘገባዎች ለመጋፈጥና ለመዋጋት ነበር። በእድሜው የመጀመሪያዎቹ 10 አመታት ውስጥም ዘገባዎቹ ከመንግስቱ ገምጋሚዎች የይለፍ ፍቃድ ማግኘት ነበረባቸው። በፕሬዝደንት ኬኔዲ የአስተዳደር ዘመን ከጥቅምት 6955 ጀምሮ ለ13 ቀናት የቆየ የበረታ ፍጥጫ በዩናይትድ ስቴትስ እና በያኔዋ ሶቪየት ኅብረት መካከል ይነሳል። መስኮቭ ተምዘግዛጊ ሚሳኤሎችን ወደ ኩባ አስረጋ ለማስገባትና ለመትከል እየተንቀሳቀሰች መሆኑን ዋሽንግተን ታውቅና የጥቅምት ቀውስ ወይም የካሪቢያን ቀውስ ወይም የኩባ የሚሳይል ቀውስ የሚባለው የተካረረ ግብ ግብ ይፈጠራል። ሁኔታው እጅግ አስጊ እንደነበር ተጽፏል። ያኔ ታዲያ ቪኦኤ የሚንቀሳቀሰው በመንግስቱ ሙሉ ቁጥጥር ስር እንደነበር ቀዝቃዛው ጦርነትና የዩናይትድ ስቴትስ ኢንፎርሜሽን ኤጀንሲ የሚል መጽሐፍ ያወጡት ኒኮላስ ከል ያስታውሳሉ። ኤጀንሲው ዩኤስአይኤስ በሚል የስሙ ምህጻር በዓለም ዙሪያ ይታወቃል። ከል ዛሬ በደቡብ ካሊፎርኒያ አንንበርግ ዩኒቨርሲቲ የኮሚዩኒኬሽንስ እና የጋዜጠኝነት ትምህርት ቤት የሕዝብ ዲፕሎማሲ ፕሮፌሰር ናቸው። ከዩናይትድ ስቴትስ የኢንፎርሜሽን ኤጀንሲ አንድ ለቪኦኤ የተላከ የአስተዳደር መኮንን ነበር። እርሱ ታዲያ እያንዳንዱን ጽሑፍ እየፈተሸ እንዲተላለፍ መፍቀድ ነበረበት በፕሬዝደንት ኒክሰን ዘመነ መንግሥት ደግሞ ሌላ ታሪክ ተፈጠረ የቀደመው የኬኔዲ አስተዳደር አያያዝ እምብዛም አልሠራም በእጅጉ የተንገዳገደበት ሁኔታ ተፈጠረ ሪቻርድ ኒክሰን በነሐሴ 1966 መጨረሻ ሥልጣናቸውን በፍቃዳቸው እንዲያስረክቡ ያስገደዳቸው የወተር ጌቱ ቅሌት ምርመራ ሲካሄድ የፕሬዚደንቱ ጥፋት ነው ተብሎ ሲፈተሽ የነበረው ታሪክና ሂደቱ ሙሉ በሙሉ እንዲዘገብና እንዲቀርብ ይፈልጉ በነበሩ ጋዜጠኞችና ስለ ፕሬዚደንቱ በጎ በጎ ብቻ እንዲወራ አበርትተው ይወተውቱ በነበሩት የዩኤስአይኤስ ባለሥልጣናት መካከል የተካረረ ውጥረትና ጥል ተነሳ። ጋዜጠኞቹ ይህ የወተርጌት ታሪክ ዕለት በዕለት አየር ላይ የሚውል የዜግነት ትምህርት እንዲሆን ከጀሉ። የአሜሪካ ጥንካሬ የሚመነጨው አንዳች ስህተት ከማይሠራ ፕሬዚዳንት ሳይሆን ያንን ስህተት አግባብ በሆነ ሂደት ለማስተካከል የተወካዮች ምክር ቤቱ ካለው ችሎታና ብቃት ነው። ይህ ነው ጋዜጠኞቹ ያኔ መናኘት የፈለጉት ትምህርት ብለዋል ካል። ያ ፍጥጫና ጠብ ታዲያ ወደ ድርድር ሄደና በንካ በንካ ተቋጨ። ጋዜጠኞቹም የፕሬዚደንቱን እንከኖች የሚያሳዩ ዘገባዎችን ያውጡ ይሁን መቼም በእያንዳንዱ አሉታዊ መልእክት ያዘለ ዘገባ ልክ ደግሞ ስለ ፕሬዚደንቱ በጎውን የሚያወራም ታሪክ ይናገሩ። እንዲህ አይነቱ ግብይት ግራ የሚያጋቡ የሚመስሉ ስርጭቶችን ወለደ ይላሉ ፕሮፌሰር ካል። እንዲህ እንደማለት ነው። ፕሬዚደንቱ ዛሬ ክስ ያልተመሠረተባቸው የወተርጌት ቀውስ ግብረ አበር መሆናቸው ተገለጸ የሚል ዜና ይወጣና ወዲያው ደግሞ ሚስ ኒክሰን ባለቤታቸው ዋሽንግተን ዲሲ ውስጥ ለህፃናት አዲስ ትምህርት ቤት ከፈቱ ተብሎ ይወራል። የዜና ተቋም ወገናዊነት እንዳያሳይ ተከለከለ። በ1968 ዓመተ ምህረት የተወካዮች ምክር ቤቱ እና የቪኦኤ ኃላፊዎች አንድ ቁርጠኛ አቋም ላይ ደረሱ። ተቋሙ በዓለም ዙሪያ ባሉ አድማጮቹ ዘንድ ተአማኒነት እንዲኖረውና ያንንም ጠብቆ እንዲዘልቅ ከተፈለገ የሚመራበት አንዳች ግልጽ መመሪያና ደንብ ያስፈልገዋል። እናም የሚያወጣው ዜና ትክክለኛ መሆን እንዳለበት፣ የሚያዘጋጃቸው ፕሮግራሞች ይዘት ሁሉንም የአሜሪካ ህብረተሰብ የሚወክል እንዲሆን፣ በዩናይትድ ስቴትስ ፖሊሲዎች ላይ ግልጽ ማብራሪያዎችና ውይይቶችን እንዲያቀርብ የደነገገ ቻርተር በኮንግረሱ ተረቀቀ። ፕሬዚደንት ጄራልድ ፎርድ ሐምሌ አምስት 1968 ዓ ም ፈርመውበት ሕግ ሆነ። የተቋሙ የዘገባ አሰራር ከዚያም በኋላ በ1986 እና በ2008 ዓ ም በወጡ ሌሎችም ድንጋጌዎች ይበልጥ የተብራራ ቅርጽና ይዘት ተሰጥቶታል። እነዚያ ድንጋጌዎች ጋዜጠኞች ላይ የፖለቲካ ጫና እንዳይደረግ ከለላ የሚሰጡ፣ በሌላ በኩል ደግሞ ጋዜጠኞቹ የዩናይትድ ስቴትስን ሰፊ የውጭ ፖሊሲ በጠበቀ ሁኔታ ከፍ ያለ የስርጭት ጋዜጠኛነትን ደረጃ አክብረው እንዲሰሩ የደነገጉ ናቸው። ይህ ነጻነት ነው ቪኦኤን ከሌሎች ተፎካካሪዎች የሚለየው። የቀድሞ የታይም መጽሔት አዘጋጅና በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤትም የህዝብ ዲፕሎማሲ ረዳት ሚኒስትር ሆነው የሰሩት ሪቻርድ ስቲንግል ቪኦኤ በአምባገነን አገዛዞች ስር ያሉ ሀገሮች የውጭ ፖሊሲ ግቦቻቸውና መርሆቻቸውን ለማንጸባረቅ እንደሚጠቀሙባቸው አይነት አይደለም እንደ ዩናይትድ ስቴትስ መንግስታዊ ዜና ማሰራጫነቱ ሰሜን ኮሪያ እንደምታደርገው ወይንም ቻይና እንደምታደርገው ወይም ኩባ እንደምታደርገው አይነት አይደለም። ቪኦኤ በመላው ዓለም ላይ የሚደነቀውና በሚሊዮኖች የሚቆጠር ተከታዮቹን ያፈራው በዚህ ነጻነቱ ምክንያት ነው። የዩናይትድ ስቴትስ ዜና ማሰራጫ ዋይት ሃውስ የሚሸማቸው የሚሾማቸው የቪኦኤ ጋዜጠኞች ወገናዊነት የሌለው ዜና እንዲሰሩና እንዲያሰራጩ ይጠበቅባቸዋል። ተቋሙ ደግሞ ለቪኦኤ እናት ድርጅት ለዩናይትድ ስቴትስ የዓለም አቀፍ ሚዲያ ኤጀንሲ ዩኤስኤጂኤም ነው በምህጻር። ኃላፊ የመሾም ስልጣን ባለው በሕግ አስፈጻሚው ክንፍ በሚላክ ባለሥልጣን ይመራል። ዩኤስኤጂኤም የመናገርና የፕሬስ ነጻነት ለተገደበባቸው ሀገሮች ዜናዎችን የሚያሰራጩ አምስት አውታሮችን አቅፎ ያስተዳድራል። ቪኦኤ ከአምስቱ አንዱ ነው። የዩኤስኤጂኤም ዋና ሥራ አስፈጻሚ ከሁለቱም ገዢ ፓርቲዎች የተወከሉ የሚዲያ ስራ አስኪያዦችና የዓለም አቀፍ ጉዳዮች ባለሙያዎች ካሉበት የዳይሬክተሮች ቦርድ ጋር ሆኖ ቪኦኤን ጨምሮ ለአምስቱም የዜና ተቋማት ኃላፊዎችን ይሾማል። ወግ አጥባቂው የዘጋቢ ፊልም ሰሪና የሚዲያ መሪ የሆኑት ማይክል ፓክ የዩኤስኤጂኤም ዋና ሥራ አስፈጻሚ እንዲሆኑ ትራምፕ በሰኔ 2010 ዓ ም አጭተዋቸው ነበር። ዴሞክራቱ የሕግ መወሰኛ ምክር ቤት እንደራሴ ባብ ሜኔንዴዝ ለዋይት ሐውስ በቅርቡ በጻፉት ደብዳቤ ፓክ ለኮሚቴው መልስ ሊሰጡባቸው የሚገባ ብዙ ጥያቄዎች እንዳሉ ተናግረዋል። በግል ንግዳቸው ላይ ራሳቸውን ያላግባብ ጠቅመዋል የሚል ውንጀል አለባቸው። ያለፉ የገቢ ግብር አከፋፈል ሰነዶች ጉዳይና ከቀድሞ ስራቸው የለቀቁበት አሉታዊ ምክንያት እንዳለ የሚጠቁም ክስ አለባቸው። ሴኔተር ሜኔንዴዝ በደብዳቤያቸው ላይ ካሰፈሩት የተቀነጨበ ነው። የሚስተር ፓክ ቃል አቀባይ በዚህ የሜኔንዴዝ ደብዳቤ ይዘት ላይ አስተያየት እንዲሰጡ ተጠይቀው የሹመቱ ሂደት እየታየ ባለበት ሁኔታ በጉዳዩ ላይ ለመናገር እንደማይችሉ ገልጸዋል። ፕሬዚደንት ትራምፕ በቪኦኤ ላይ ያንን ወቀሳ ያሰሙት የዕጩአቸው ሹመት ሳይጸድቅ በመጓተቱ ምክንያት ባደረባቸው ብስጭት ምክንያት እንደሆነ በመግለጽ ያንን ቢሉ አይፈረድባቸውም ሲሉ የዲሞክራሲዎች ተከላካይ ድርጅት የሚባለው የወግ አጥባቂ ምሁራን ቡድን ሊቀመንበር ክሊፎርድ ሜይ ተከላክለውላቸዋል። ሜይ የአሁኗን የቪኦኤ ዳይሬክተር አማንዳ ቤኔትን እንዲህ ሲሉ ተቹ። የትራምፕ አስተዳደርን ፖሊሲዎች ለዓለም ለማስረዳት የተሳናቸው የዲሞክራቲክ ፕሬዚዳንቱ ባራክ ኦባማ አስተዳደር ሹመኛ ናቸው። እርሳቸው ሊሆን ይገባል ብለው የሚያስቡትን የቪኦኤን ተልዕኮም ጠቆሙ። ያ ማብራሪያ ሊሰጥ የሚገባው ቪኦኤ ላይ ነበረ። እዚያ ካልሆነ ሌላ በየት በኩል ይሁን? ይህ ማለት አስተያየቶችና ርዕሰ አንቀጾች በፕሬዚዳንቱ ላይ ትችቶች ማቅረብ የለባቸውም ማለት አይደለም። እነዚህ ሁሉ ሚዛን ጠብቀው ሊስተናገዱ ይችላሉ። ይህንን ለማድረግ ደግሞ ጥሩ ጋዜጠኞች ያስፈልጋሉ። ይህ አስተዳደርም አሁን ባሉት ሰዎች እንደዚህ አይነት ሥራ እንደማይሠራ ማመኑ ግልጽ ነው። የቀድሞ የብሉምበርግ የዜና ኃላፊ የፊላዴልፊያ ኢንኳይረር ዋና አዘጋጅ የነበሩት ቤኔት የአሜሪካ ድምፅ ዳይሬክተር ሆነው የተሾሙት በመጋቢት 2008 ዓ ም ሲሆን በትራምፕ አስተዳደር ዘመንም ዘልቀው እየመሩት ናቸው። በ1994ቱ የሙላ ኦማር ቃለ ምልልስ አጋጣሚ ወቅት ከመቶ በላይ የሚሆኑ የቪኦኤ ጋዜጠኞች ድምፃቸውን አሰምተዋል። ቪኦኤ እየደረሰበት የነበረውን ጫና እንዲቋቋም የሚጠይቅ ፊርማ አስገብተዋል። ቪኦኤ የቃለ ምልልሱን ቅንጭብጫቢዎች ማስተላለፉን አቆመና የሰጠውን ሽፋን ትክክለኛነት የሚገልጽ ደብዳቤ ለወቃሾቹ አወጣ። የአፍጋኒስታን ሕዝብ የሚያዳምጠን ስለሚያምነን ነው። እኛ ደግሞ ሙሉውን ታሪክ እንነግረዋለን። በደብዳቤው ላይ ከሰፈረ መልእክት የተወሰደ ነው። ዘግየት ብሎ ግን ሁለቱም ወገኖች አፈገፈጉ። በብራውን ዩኒቨርሲቲ የውጭ ፖሊሲ ፕሮፌሰሩ ባውቸር ትውስታ እንዲያም ሆኖ ግን ቃለ ምልልሱ አየር ላይ ከዋለ ከሁለት ሳምንታት በኋላ ተጠባባቂዋ ዳይሬክተር ዊትወርት እንዲነሱ ተደረገና ራበርት አር ራይሊ በዋይት ሀውስ ተሾሙ። የቪኦኤ አንጋፋ ጋዜጠኛ እንጂ የፖለቲካ ሹመኛ ያልነበሩት ዊትወርት በኋላ እንዲህ አሉ። ጫናው ዓይን ያወጣ ነበር። እኔ በዘገባዎች አወሳሰል ላይ ምንም ቦታ እንዳይኖረኝ ግልጽ አድርገዋል። ዊትወርት ከጊዜያቸው ቀድመው ጡረታ ወጡ። በፖለቲካ ውጥረት ውስጥ የሚቀዝ የመንግሥት ዜና ማሰራጫ። ዩናይትድ ስቴትስ ውስጥ የፕሬዝዳንት መከሰስ ጉዳይ፣ ጭቅጭቆችና ጦርነትን የመሳሰሉ ከፋፋይ የፖለቲካ አጋጣሚዎች በተፈጠሩ ቁጥር ቪኦኤ የከበደ ሁኔታ ላይ ተጥዶ ይገኛል። ፍሪደም ፎረም ባልደረባዋ ላታኖት ናቸው። ያኔ ታዲያ ይህ የዜና አውታር በአድማጮቹ ዘንድ መታመንን የሚገነባበት ጊዜ ነው። ኖት አከሉ እኛ ያሉን መንግስት በጀት የሚመድብላቸው እንጂ መንግስት የሚያሽከረክራቸው የዜና ተቋማት አለመሆናቸው ነፃ የመሆናቸው ነገር በማይታመን ሁኔታ አስፈላጊ ጉዳይ ነው። የደቡብ ካሊፎርኒያ ዩኒቨርሲቲው ፕሮፌሰር ከል ደግሞ የመንግስትን ተፈጥሮ ተናገሩ። መቼም መንግስት ገንዘብ እየሰጠው ነውና ስለ እኔ ምርጥ ምርጡን ተናገር የማለቱ ነገር ተፈጥሮ ነው። ከል ቀጠሉ የጋዜጠኛነት ስነ ምግባር የታሪክን ሁለቱንም ጎኖች መናገር ነው። ስራህ እንዲዋጣ መታመን አለብህ። ማለት ደግሞ የጋዜጠኞች ተፈጥሮ ነው።